በዋሽንግተን ዲሲና አካባቢዋ ነዋሪ የሆኑ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን በዛሬው ዕለት በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ደጃፍ የተቃውሞ ሰልፍ አካሂደዋል። በመንግስት የጸጥታ ኃይሎች እየተወሰደ ያለው ጥቃት ይውቁም ግድያዎቹ በገለልተኛ ወገን ይጣሩ የሚሉና ሌሎች በርካታ ጥያቄዎች ያቀረቡበትን ደብዳቤ ለዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ያስገቡት ሰልፈኞች በኢትዮጵያ የሰብአዊ መብት አያያዝ ላይ ያነጣጠረ ሁለት የሕግ ረቂቆች ወደ ቀረቡባቸው የዩናይትድ ስቴትስ ምክር ቤቶች አቅንተዋል። በኢትዮጵያ ጉዳይ ዙሪያ የሚንቀሳቀሱ በርከት ያሉ የፖለቲካና የሲቪል ድርጅቶች ያስተባበሩትን ሰላማዊ ሰልፍ አሉላ ከበደ በስፍራው ተገኝቶ ተከታትሎ ዘገባ አጠናቅሯል። ቀጥሎ ይቀርባል። በራሱ የማይተማመን አስተዳደር አገር በሽብር ይመራል፣ አምባገነንነትን መደገፍ ይቁም የሚሉና ሌሎች ልዩ ልዩ የተቃውሞ መፈክሮችን እያሰሙ ነው። ከዩናይት ስቴትስ የውጭ ጉዳይ መስሪያ ቤት የተነሳው ሰልፍ በዋሽንግተን ዲሲ ፖሊስ እና ስርዓት አስከባሪዎች እየታጀበ ወደ ዩናይት ስቴትስ ምክር ቤት ያቀናው። በሰልፉ ካገኘኋቸው አንዷ ናቸው። ይህን ያሉኝ በቅርቡ ከአዲስ አበባ መምጣታቸውን የተናገሩ ሁለት የቀድሞ የኢትዮጵያ አየር መንገድ ሰራተኞችም በተመሳሳይ በተለይ ሰሞኑን እየሆነ ያለው አሳስቦን ነው፣ ከዚህ የመጣ ነው ይላሉ። የተገኘ ነው አሁን ሰሞኑን ኢትዮጵያ ውስጥ ባለው የዘር ጭፍጨፋ እንዲቆም እንዲቆምና የአሜሪካ መንግስት በኢትዮጵያ መንግስት የሚሰጠውን እርዳታ ሊያቆም፣ ምክንያቱም ይህንን እየተጠቀመ ነው ሕዝባችንን ወንድሞቻችንን ቤተሰቦቻችንን እየገደለ ያለውና በተለይ ሰሞኑ እናቶቻችን አባቶቻችን እርስ በራሳቸው ባላወቁት ነገር እየተላለቁ ያሉት ለዛ ነው። ዛሬ ይሄንን ድምጻችን ለማሰማት የመጣ ነው። ካሳሁን ይባላሉ፣ የመጀመሪያው አቶ አብርሃም፣ ሌላው የቀድሞ የሙያ አጋራቸው ናቸው። በኢትዮጵያ ዛሬ ያለው ሁኔታ በነጻነት ሰርተን ለመኖር አዳጋች ሆኖብን ስራችንን ጥለን ለመምጣት የተገደድን የቀድሞ የአየር መንገዱ ሰራተኞች ብዙዎች ነን ይላሉ። አሁን እዚህ ጋር እንዳየው ሀያ በላይ በሆኑ የአየር መንገድ ሰራተኞች አሉ። ያን ያህል የኑሮ ችግር አጋጥሟቸው አይደለም ወደዚህ የመጡት፣ ግን ፍራቻ በዘር የተከፋፈለና ኢትዮጵያዊ ሰራተኛ እንደ ኢትዮጵያዊነቱ መስራት የማይችልበት ደረጃ ላይ ያለበት አሰራር ነው ያለው እዛ ሰርቶ መኖር እንደማይችል እንደ ኢትዮጵያዊ አውቆት ድርጅቱ ውስጥም የመንግስት ኃይል እንዳለ የሚያሳይበት ሁኔታ ነው ያለው። በሰልፉ ያገኘኋቸው የቀድሞ የአንድነት አመራር አባል አቶ ሀብታሙ አያሌው የአሜሪካ መንግስት ሙሉ መልስ እንዲሰጠን አይደለም፣ ይልቁንም ለሕዝቡና ለሚመለከታቸው ድምጻችን እንዲሰማ እንጂ ይላሉ። እዚህ ሰላማዊ ሰልፍ ላይ የተገኘሁት የአሜሪካ መንግስት እዚህ የሚደረገውን ሰልፍ ሰምቶ መፍትሄ ያመጣል በሚል እምነት አደለም። አሜሪካ ይኸው በተለያየ መንገድ ድጋፍ እያደረገ ያለ ስርዓት ነው። ይገባኛል። አሜሪካ እንደ ሀገር ብሔራዊ ጥቅማቸውን ቅድሚያ ይሰጣሉ። ስለዚህ በኢትዮጵያ ጉዳይ ላይ የህዝቡን ጥያቄ ለመመለስ የሚያደርጉት የተለየ ነገር ይኖራል በሚል እምነት አይደለም። ነገር ግን እዚህ የሚደረጉ ሰልፎች በኢትዮጵያ ውስጥ ያለውን ሁኔታ ያሳያሉ ነው። ኢትዮጵያ ውስጥ ያለሁኝ ለኢትዮጵያ መንግስት አይደለም ሰልፍ የምናደርግ የነበረው። ወጥተን ሰልፍ እናደርጋለን። እኛ የምንጠይቀውን ጥያቄ ህዝቡ ይሰማል ነው ስለዚህ አንደኛ በህዝቡ ውስጥ የሞራል ከፍታ ይፈጠራል፣ የትግል ስሜት ያነሳሳል። ምናልባት በመንግስት ውስጥም አንዳንድ በጉዳዩ ላይ መረጃ የሌላቸው ቀደም ሲል አቶ ኃይለ ማርያም ደሳለኝ፣ የአገሪቷ ጠቅላይ ሚኒስትር፣ አንዳንድ በግልጽ መጥተው በውሳኔ መረጃ ላይ ተመስረቼ ሳይሆን በነገሩኝ የተነሳሁ ነው የምወስነው ስለሚሉ በተሳሳተ መረጃ የሚያስወስኗቸው እንዳሉ ስለምናውቅ መረጃው በቀጣም የሚያደርሳቸው አካል ሌላ ወይ የቅርብ ወዳጃቸው ቢሆን ሊሰማ በሚችልበት አደባባይ መጮህ እና ያለውን ሁኔታ ማስገንዘብ ነው። ስለዚህ እዚህም የወጣው ህዝብ ጋር አብሬ ወጥቼ ኢትዮጵያ ውስጥ ያለው ሁኔታ ጥሩ አይደለም፣ መቀየር አለበት። ሁሉም ተሸናፊ የሚሆንበት አካሄድ ነው እየተፈጠረ ያለው እና ከፀብ ከብጥብጥ ከሁከት ሁሉም ነው የሚሸነፈው። አገር ሲፈርስ ሁሉም ነው የሚሸነፈው። አገር እንዳይፈርስ ስለዚህ ወደ ሲቪል ዋር የሚያስገባ ምንም የማያውቁ መርጠው ተወለደ የለም የተወለደበትን ብሔረሰብና መርጦ ባልተወለደበት ብሔረሰብ ማንነቱን መሰረት ያደረገ ጥቃት መፈጸም ሲጀመር፣ ሁሉም ነው የሚጎዳው እና ይሄኛው ያኛው የሚባል የለም ወደዛ እንዳንገፋ ለማድረግ ይሄንን ሰልፍ አጋጣሚውን ተጠቅመን ኢትዮጵያ ውስጥም ከኢትዮጵያ ውጭም ሆኖ የሚያዩ የሚታዘቡ የበኩላቸውን በጎ አስተዋጽኦ እንዲያደርጉ መልእክት ለማስተላለፍ ጀምር የቀድሞ የአንድነት አመራር አባል አቶ ሀብታሙ አያሌው ናቸው። ዩናይትድ ስቴትስ በኢትዮጵያ ጉዳይ ትክክለኛውን ነገር ታደርግ ዘንድ ጥሪ እናደርጋለን ይላል፣ በቀጥታ ለውጭ ጉዳይ ሚኒስትር ሬክስ ቲለርሰን በአድራሻቸው የተጻፈው ደብዳቤ። አቶ ዮሐንስ ታከለ ከሰልፉ አስተባባሪ አባላት አንዱ ናቸው። የሰልፉን አላማ እንዲህ ያስረዳሉ። ሰልፉ አላማ ሶስት ነው። አንደኛ እንደሚታወቀው መስከረም ወር ባለፈው አመት የኢትዮጵያ ሕዝብ በኢትዮጵያ መሬት አኬልዳማ ሆኖ ነበረ። ኢሬቻ አንድ ሺህ ሰው በላይ የሞተበት ሰዓት ነው። እሱን ጊዜ ለማስታወስ ባህር ዳር በነሐሴ አንድ የተጨፈጨፉትን ለማስታወስ ሰማዕታቶቻቸው፣ የአሳሳውም፣ የገርባውም፣ የኮፈሌውም የአንዋር መስጊድን ለማስታወስ ሁለተኛ፣ ዛሬ እንደ ትናንትና ኢትዮጵያ እየወደቀ ብቻ የሚገርም ለመርቱ፣ ለነጻነቱ፣ ለኩልነቱ፣ ለአንድነቱ እየተናነቀ ባለባት ስለሆነ አይዞን ለማለት ነው። በጎናችሁ ነን። በሶስተኛ ደረጃ ባለፈው ስድስት አመታት ወያኔ በወያኔነቱ ኢትዮጵያ ህዝብ አላንበረከከም። በአዳኖች እየረዱት ነው። ሁሉ ጊዜ እንደምናደርገው ትክክል አይደለም። ፖሊሻችሁ መርምሩ፣ እርዳታ ትስጥ የሚለውን ነገር ዛሬ እናደርጋለን። ስለዚህ በዚህ በሶስት ምክንያት ትክክል ግፊት እናደርጋለን። ግን የምንተማመነው ተማመነው በእግዚአብሔር እና በኢትዮጵያ የጋዜጠኝነት ስራ ሽብር አይደለም ሲሉ መፈክር ያሰሙት ሰልፈኞች ለረጅም አመታት በስር ላይ የሚገኙትን ጋዜጠኞችም አስታውሰዋል። ጆርናሊዝም በዩናይትድ ስቴትስ ምክር ቤቶች ከቀረቡትና በኢትዮጵያ የሰብአዊ መብት አያያዝ ላይ ካተኮሩት ረቂቅ ህጎች አንዱ ነገ ይጸድቅ ይሆናል የሚል ተስፋ ሰልፈኞቹ ዘንድ አሳድሯል።